አድማጮች የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ወደ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ይሆናል የምናመራው። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማምሻውን በመንግስታቱ ድርጅት አጠቃላይ ጉባኤ ላይ ንግግራቸውን አሰምተዋል። በተያያዘ ዜና ማምሻውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ጋር ተገናኝተው ተወያይተዋል። ሚስተር ኦባማ ኢትዮጵያን በአፍሪካ ብሩህ ከሆኑ አገሮች አንዷ ናት፣ ፈጣን የምጣኔ ሀብት እድገትም አስመዝግባለች ሲሉ አሞግሰዋል። ኢትዮጵያ በቅርቡ ምግብና የኤሌክትሪክ ኃይል ወደ ውጭ ሀገር ለመላክም ትችላለች ሲሉ ዩናይትድ ስቴትስ የቀየሰችው ፓወር አፍሪካ መርሃ ግብር ለውጥ እያመጣ መሆኑን ፕሬዚዳንት ባራክ ኦባማ ተናግረዋል። ጉባኤውን እየተከታተለ የሚዘግብልን ባልደረባችን ሰለሞን አባተ መስመር ላይ ይገኛል። ተከታዩን ዘገባ አጠናቅሯል። ጠቅላይ ሚኒስትሩ ከጥቂት ደቂቃዎች በፊት ባደረጉት የመንግስታቱ ድርጅት ጠቅላላ ጉባኤ ንግግራቸው ከሁለት ሺ አስራ አምስት ዓመተ ምሕረት በኋላ ለሚመጣው ጊዜ የሚኖረው የልማት አጀንዳ የዓለምን አበይት ፈተናዎች ለመጋፈጥ በጋራ ነገር ግን የየራሳቸው ገጽታ ያላቸውን ኃላፊነቶች መሰረት ያደረገ መተጋገዝን ለማጠናከር እንደሚረዳ ያላቸውን እምነት ገልጸዋል። ዓለም ዛሬ ያሉብንን እጅግ ከባድ ፍላጎቶች ለማሟላት የሚያስችል አቅምና ሀብት እንዳለው ግልጽ ነው ብለዋል ጠቅላይ ሚኒስትሩ። ድህነትን ለማጥፋት ዘላቂ ልማትን ለሁሉም ለማረጋገጥ ጠቅላይ ሚኒስትሩ በንግግራቸው ላይ ሀገራቸው በሚሌኒየሙ የልማት ግቦች ስኬቶች ማስመዝገቧን ገልጸው ከመካከላቸውም የእናቶች ሞት መጠን በከፍተኛ ሁኔታ መቀነሱን ተናግረዋል። ስለ ሚሌኒየሙ የልማት ግቦች አፍሪካ ኢዝ ናው ዘ ራይዚንግ ኮንቲኔንት ዛሬ አፍሪቃ በማደግ ላይ ያለች ለንግድና ለመዋለ ንዋይ ምደባ ግዙፍ ዕድል የምትሰጥ አህጉር ናት። የኔቱን አገር ኢትዮጵያን ጨምሮ የሚሌኒየሙን ግቦች በመምታት ረገድም የማይናቁ እድገቶችን አስመዝግባለች። ሌላው የአፍሪካ ትልቁ ፈተና የአየር ንብረት ለውጥ ጉዳይ መሆኑን የጠቆሙት ጠቅላይ ሚኒስትር ኃይለማርያም አፍሪካ ለብክለቱ አንዳችም ግብዓት ሳታዋጣ መዘዞቹን ግን እየተቀበለች መሆኗን ገልጸዋል። የአየር ንብረት ለውጥ የደቀናቸውን ችግሮች ለመቅረፍ እና ለውጡንም ለመግታት በሚደረገው ጥረት ውስጥ መሸነፍ ጨርሶ አማራጭ አይደለም ብለዋል ጠቅላይ ሚኒስትሩ። ከትናንት በስቲያ በዚሁ ጠቅላላ ጉባኤ መክፈቻ ላይ ሙሉን ቀን የተያዘው እና ውይይት የተደረገበት ይኸው የአየር ንብረት ለውጥ ጉዳይም ሙቀት አማቂ ጋዞችን ወደ አየሩ የመልቀቁን መጠን ለመቀነስ እገዛ ያደርጋል ብለው እንደሚያምኑ ተናግረዋል ጠቅላይ ሚኒስትሩ። የሚቀጥለውን ቀንጨባር ገን እንስማ ከተናገሩት መካከል ኒድለስ ቱ ሳይ ዛት ዊ ኢን አፍሪካ አር ኦረዲ ፌሲንግ ብራንት ኦፍ ክላይሜት ቼንጅ እኛ በአፍሪቃ ያለነው የአካባቢው አየር ለውጥ የደቀነብን ችግር ሰለባ እየሆንን ችግሩ ለልማት ያለንን ጉጉት እያደናቀፈ የሚሌኒየሙንም የልማት ግብ ለመምታት እየተፈታተነ ነው። ጉዳቱን መቀነስና ከለውጡ ጋር መለማመድ ለእኛ የቅድሚያ ጉዳያችን ነው ብለዋል። አፍሪካን አስመልክተው ሲናገሩ የታዳሽ ኃይልን መስፋፋት አስፈላጊነቱን እንደዚሁ አንስተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ውስጥ ካነሷቸው ጉዳዮች መካከል የዓለም ሰላምና የሽብር ጉዳይ የሚገኝበት ሲሆን በዓለም ዙሪያ ባለፉት አስር ዓመታት ውስጥ የታዩ የዓመፅና የግጭቶች ሁኔታዎች ለልማት የሚደረጉትን ጥረቶች ሁሉ እንዲድ በሰበሱ ያደረጓቸው መሆኑን አመልክተዋል። ዛሬ የግጭቶቹ ስፍራ አፍሪካ ብቻ አይደለችም ብለዋል ጠቅላይ ሚኒስትሩ። ካሉት ውስጥ ተከታዩ ማዳም ፕሬዚደንት ኢዝ ኖት አን ኤክስክሉሲቭ አፍሪካን ፊኖሜና What is becoming obvious lately is how much the global security situation ግጭት በአፍሪቃ ብቻ የተወሰነ አይደለም። በቅርቡ ግልጽ እየሆነ የመጣው የዓለም አቀፍ ጸጥታ ሁኔታ ለሁሉም አሳሳቢ እንደሆነ ነው። ከቀዝቃዛው የዓለም ጦርነት ወዲህ የዓለም ጸጥታ ሁኔታ እንዲህ በቋፍ ሆኖ አያውቅም። በመሆኑም ዓለም አቀፉ ትብብር የዓለምንታ አቋም እንዲጠናከር ያስፈልጋል ሲሉ አሳስተዋል ጠቅላይ ሚኒስትሩ በሀገራቸውና በአካባቢው ያሉ የምጣኔ ሀብት የግጭትና የሰላም ጉዳዮችንም አነሳስተዋል። በሌላ በኩል ደግሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር ተነጋግረዋል። ፕሬዚደንት ኦባማ ኢትዮጵያ በአፍሪካ ብሩህ የምጣኔ ሀብት እድገት እንደሚታይባት በማበረታታት ነግሯቸዋል ጠቅላይ ሚኒስትሩ ሚስተር ኦባማ እንዲህ ብለዋል ኢትዮጵያ ከጤና ጥበቃ አንስተው እስከ እርሻና ኢኮኖሚ በሚሄዱ ዘርፎች እንዲሁም ደቡብ ሱዳንን በመሳሰሉ ትኩስ ችግር ባለባቸው ቦታዎች ሁለቱንም ወገኖች ለማቀራረብ ከባድ ጥረት ስታካሄድ ቆይታለች። ሆኖም ፈተና እንዳለ የዓለም አቀፍ አባል አካል በመሆኗ ትገነዘባለች። ስለሆነም የኢትዮጵያውን ጠቅላይ ሚኒስትር ለላቀው ጥረታቸው ላመሰግናቸው እወዳለሁ። ጥሩ ውይይት ለማካሄድ ብቻ ሳይሆን በጣም ውጤታማ የሆነ ግንኙነት እንዲኖረንም በጉጉት እንጠብቃለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ፕሬዝደንት በጊዜ ውስጥ ጊዜ ሰጥተው ስላገኟቸው አመስግነው የሚከተለውን ብለዋል። Uh, we value very much the relationship በጣም አመሰግናለሁ ክቡር ፕሬዚዳንት። ከሁሉ አስቀድሜ በተጣበበው ጊዜው ተቀበለው ሊያነጋግሩን በመፍቀዶ በጣም አመሰግናለሁ። በዩናይትድ ስቴትስ እና በኢትዮጵያ መካከል ላለው ግንኙነት ትልቅ ዋጋ እንሰጣለን። እርሶ እንደ ጠቀሱት ሀገሬ የሀገሪቱን ኢኮኖሚ ሙሉ በሙሉ እየቀየረች ነው። ዩናይትድ ስቴትስ ወደፊት ለመግፋት በምናደርገው ጥረት የምታደርገው እርዳታም ወደር የለውም። ዋናው ነገር ራሳችንን ለማሳደግ የሚያስችለው